We need magic. አድማጮቻችን የዛሬው የውይይት መድረክ የመናገሪያ አጀንዳችን ትኩረት በቅርቡ በኢትዮጵያ መንግስት የተወሰደው የተናጠል ተኩስ ማቆም እወጃ፣ የፖለቲካ መፍትሄ ድርድርና የዓለም አቀፍ ማህበረሰብ ተጽዕኖዎች ናቸው። የውይይቱ ተሳታፊዎች ዶክተር ፍሰሃ ኃይለ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ አቶ አዳሙ ተፈራ የቀድሞው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንትና አቶ አያሌው ሁንዴሳ የቀድሞው የኒውሳ ዌልስ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት ናቸው። በቅድሚያ አቶ አዳሙ፣ በአሁን ወቅት ኢትዮጵያ ውስጥ ያሉትን ሁኔታዎች በተለይም ፌዴራሉ መንግስት በኩል የተጠራውን የተናጠል ተኩስ ማቆም ስምምነት በእርሶ ዘንድ ምን ያሳደረው እይታለ እንደምን ይመለከቱታል? በጣም አመሰግናለሁ አቶ ካሳሁን። በቅድሚያ በሀገራችን ጉዳይ ላይ ሀሳብ እንድሰጥ እድል ስለተሰጠኝ አመሰግናለሁ። በዚህ አጋጣሚም በሀገራችን በተካሄደው የተሳካ ምርጫና በህዳሴ ግድብ ሁለተኛ ሙሌት መጀመር ኢትዮጵያውያንን ሁሉ እና የዚህንም ውይ ተሳታፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። አለመታደል ሆኖ ኢትዮጵያ ውስጥ የተከሰተው ጦርነት እጅግ አላስፈላጊና መደረግም የሌለበት ነበረ። ዞሮ ዞሮ ግን የተለያየ ዓላማን ባነገቡና የተለያየ ውስጥም የውጭም ኃይሎች ባሉበት ሁኔታ ይሄ ነገር ተከስቷል። ጦርነት ተካሄዷል። ያለ አግባብ የሰዎች ሕይወት ጠፍቷል። ለሰው ልጅ ከሕይወቱ የበለጠ ውድ ነገር የለም እና በተለይ ገና ሕይወት ያልጠገቡ ወጣቶች ያለቁበት ጦርነት ስለሆነ በጣም እጅግ የሚያሳዝን ነው። ዞሮ ዞሮ ግን መንግስት ይህንን ሁኔታ ገምግሞ እና ያለውን ተጨባጭ ሁኔታ በማየት ወሰደው የአንድ ወገን የተኩስ ማቆም እኔ በአዎንታዊ መልኩ ነው እየተመለከትኩት በእርግጥ መጀመሪያ ላይ እንደ ማንኛውም ሰው ቀድሞ እንግዲህ የሚታይህ በስሜት ነው እና በኋላ ነው ረጋ ካልክ በኋላ ነገሮችን አመክንዮአዊ በሆነ መንገድ የምታያቸው። በዛ ሁኔታ የተደረጉትን ነገሮች ቀስ ብዬ በግልም ማሰላሰል ሲጀምር፣ በእውነትም እጅግ ወቅታዊና አስፈላጊ የሆነ አላስፈላጊም ትግራይ ውስጥ ወገኖቻችን በረሃቡም በጦርነቱም በተለያየ ምክንያት እንዳይጎዱ ያንን እርምጃ መውሰዱ እጅግ አስፈላጊና ወቅታዊ ነው፣ ጠቃሚም ነው። በተወሰነ ደረጃም ውጤቱንም እያየን ነው። እንግዲህ ይሄ ነገር የሩቅ ጊዜ አዎንታዊ ተጽዕኖ ምን ይመስላል የሚባለው በሂደት የሚታይ ሆኖ ግን የተደረገው የተወሰደው እርምጃ እውነትም በወቅቱ እጅግ አስፈላጊና መደረግ ያለበት በሌላ በኩልም ደግሞ የመንግስትን የሆደ ሰፊነትና ቻይነት የሚያሳይ መልካም ራእይ ያለው ውሳኔ ነው ማለት እችላለሁ። አቶ ካሳሁን። ዶክተር ፍሳ ፌዴራል መንግስቱ የጠራው የተናጠል ተኩስ ማቆም በእርሶ ዘንድ ምን አይነት አታየ ያሉት? አመሰግናለሁ አቶ ከሳሁን በተሰጠኝ እድል፣ በዚህ በጣም አንገብጋቢ እና ብዙ ሰው ያለቀበት በጣም አስከፊ ጦርነት እንድንወያይ ዛሬ እድሉ ስለሰጠን፣ እንደሚታወቀው ያው የኢትዮጵያ መንግስት፣ የአማራ ክልል መንግስት እና የሻብያ ወይም የኤርትራ መንግስት በትግራይ ህዝብ ላይ የዘር ፍጅት ከጀመሩ ያው ስምንት ወር ነው አሁን እና ከስምንት ወር በኋላ በተቀናጀና በተናበበ መንገድ በሰፊው በትግራይ ህዝብ ላይ የማይረሳ ግፍ እያደረሱ ነበር። አሁንም የፌዴራል መንግስቱ ተኩስ አቁም ያለው ብለው ቢያውጅም እንደምናየው የእርዳታ ክልከላው አልቆመም፣ የቴሌኮም ክልከላው አልቆመም፣ ድልድል መስበሩ አልቆመም፣ ባንክ አካውንት ፍሪዝ ማድረግ አልቆመም። ስለዚህ ጦርነቱ እኔ ሌላ መልክ የያዘ ነው ብለው እንጂ ጦርነቱ ቆሟል ወይም የፌዴራል መንግስት አስቆሞታል እምነት የለኝም። አዲስ አበባ ሆኖ እየተነገሩ ያሉት ቋንቋዎችም እየሰማናቸው ነው። ጸረ ትግራይ ጸረ የትግራይ ሕዝብ ጸረ የትግራይ ተወላጆች እንቅስቃሴ እንደቀጠለ ነው። አሁን መልኩ ግን ቀይሯል። በፊት ትግራይ ውስጥ ሆኖ ጠመንጃ የተኩሱ ነበር፣ ወይም ጥይት የተኩሱ ነበር። እርዳታ እንዳል ይከለክሉ ነበር። ማህበራዊ አገልግሎቶች እንዳያገኝ ህዝቡ ይከለክሉ ነበር። አሁን ራቅ ብሎ ደግሞ አንታይም ወይም ያለ ማህበረሰብ አያየንም በሚሉበት ቦታ ሆኖ አሁንም በተመሳሳይ መንገድ አሰቃቂ ተግባራቸው እየቀጠሉበት ነው የሚገኙ ጦርነት ቆሟል ለማለት ለሚያስችሉ ሁኔታዎችም እያየን አይደለም። መሬት ላይ ያለው በአማራ ክልል በኩል ያለው ሞቢላይዜሽን የጦርነት ማቆም እንቅስቃሴን አይደለም የሚያሳየው። በኤርትራ በኩል ያለው የወታደር እንቅስቃሴ የጦርነት ማቆም አይደለም የሚያሳየው። በጎደር አካባቢ የፌዴራል መንግስት እያደረገው ያለው ሪኦርጋናይዜሽን የጦርነት ማቆምን አይደለም የሚያሳየው። ስለዚህ እነዚህ ሁሉም ስታያቸው ጦርነት ማቆሙ ፌስ ዎሽንግ ዝም ብሎ አለምን ለማስመሰል ካልሆነ መስጠቀር በትክክል አገሪቱ ውስጥ ያለውን ችግር ማዕከል ያደረገ የኝን የሆነ የሰላም ጥሪ አለመሆኑን እነዛ ሁሉ የጠቀስኳቸው ማረጋገጫዎች ያሳያሉ። አያሌው፣ በተናጠል የተወሰደው የፌዴራል መንግስቱ ተኩስ ማቆም ፋይዳውን በምን መልክ ያዩታል? እስካሁን ባሉት ሂደቶች ውስጥ የእርሶ አታየ ምንድን ነው? እኔም እንደ ሌሎቹ ተሳታፊ ወንድሞቼ በተሰጠኝ ልል በጣም አመሰግናለሁ። በመሰረቱ ይሄ ጦርነት ሲጀመር መጀመር ያልነበረበት ጦርነት ነው። ይህንን እንዴት እንደተጀመረና ማን እንደጀመረው የተሆነውን ነገር ሁሉ ሁላችን የምናውቀው ማለት እርግጥ የያረግናቸው መነጽሮች ሁላችንም የተለያዩ ቢሆንም ነፃ ሆኖ ለተመለከተ ሁሉም ሰው የሚያውቀው ነው። በወቅቱ የቲፒልፍ ባለስልጣናት ምንም ሳያፍሩበት መብረቅ አይነት ሰራዊቱ ላይ አደርሰናል እንደ አንሰራር ጋር መተናል ብለው በይፋ የሰጡት መግለጫ ስለሆነ ማን እንደጀመረው መካድ የሚቻል አይመስለኝም። ከዛ በኋላ የሆነው ሁሉ ሆኖ በመጨረሻ የተወሰደው የተኩስ ማቆም ምናልባትም በኢትዮጵያ ፖለቲካ ታሪክ ውስጥ ተደርጎም ስለማይታወቅ፣ ይደረጋል ተብሎም ስላልታሰበ እኛን ተራ ዜጎችን ብቻ ሳይሆን አለም አቀፉንም ወይም አለም አቀፍ የሚባለው ነገር እንኳን አያላም መንግስታትንም ጭምር ያስነገጠ ነው። ምክንያቱም በኢትዮጵያ ታሪክ ውስጥ ጦርነት ሲገባን ጦርነት በአሸናፊ ደምዳሚነት ይደመደማል እንጂ በጦርነት በበላይ ድርሻ ያዘው ብዙ በአብዛኛው እስቲ በአሸናፊነትም የህዝብ የጥሞና ጊዜም ሌላውን አካል ሰከን ብሎ ያስብ ብሎ እንዲህ አይነት እርምጃ ሲወስድ የመጀመሪያ ይመስለኛል። ስለዚህ አሁንም ከእልህና ህዝብን እንደ ድጋሜ ሊያጫለስ ከሚችል ሁሉም ወገን እያንዳንዳችንም በግለሰብ ደረጃም ብንሆን ሰከን ብለን ከዚህ ቀውስ ውስጥ እንዴት እንወጣለን ብሎ ለማሰብ እና ወደ ፖለቲካ ለመሄድ ፖለቲካ ማለት የሀሳቦች ፍልሚያ ነው። ባትል ኦፍ አይዲያ ነው የሚባለው ወደዛ እንድንመለስ እድል ይሰጣል ብዬ ገምታለሁ። አቶ አዳቡ በዚሁ ብቻ የሚያበቃ አይደለም የተኩስ አቆሞ ከዚህ ባሻገር የሰላማዊ መፍትሄ ማምጣት ያስፈልጋልና ወደ ሰላማዊ ፖለቲካ መፍትሄ መሻገር አይገባል የሚል ምዕራቡ አለምም ያሉት እንደዚሁ በተባበሩት መንግስታት ድርጅትም በኩል የሚገፉ አጀንዳዎች ናቸው ይህንንስ አስመልክቶ ያሉት ግንዛቤ ምንድን ነው ሰላማዊ የሆነ ፖለቲካዊ መፍትሄ ይምጣ ሲባል በምን መልክ ነው መምጣት የሚገባው? በምን መልክ ነው እልባት ሊያገኝ የሚችል የሚል አመለካከት አለት በእርሶ በኩል? አመሰግናለሁ። ወደዛ ከመሄዴ በፊት ግን አቶ ካሳሁን ጦርነቱ በመንግስት በኩል እንደተጀመረ እና በሌሎች ኃይሎች የሚባለው በእውነት ትክክል አይደለም፣ ሁላችንም እናውቃለን። የትግራይን ህዝብ ለአመታት ሲያገለግል እና ሊከላከል ሲጠብቅ የነበረ የሰሜኑ ክፍላችን ባልገመተው ወገኖች መሀል ነኝ ብሎ በሚኖርበት ወቅት የተደረገ ከፍተኛ በእውነትም ወንጀል ነው እና ሰዎች፣ እነዚያ ወታደሮች ሀገራቸውን ለመጠበቅ ህዝባቸውን ለማገልገል አንዳንዶቹ፣ እንዲሁም እርሻ ስራ ላይ ውለው ገብተው እንደተመቱ እናውቃለን። ይህንን የወያኔ ያርነት መሪዎች ራሳቸው በድፍረት ቴሌቪዥን ላይ ወጥተው ተናግረዋል እና የፋክሱን ትንሽ ማስተካከል የሚገባ ይመስለኛል። ሰላምን በተመለከተ ብዙ ጥረት ተደርጓል፣ እናውቃለን፣ ሁላችንም ምስክር ነን። ከዚህ በፊትም ትግራይ ውስጥ ብቸኛ ምርጫ ሲካሄድ መንግስት በትዕግስት አሳልፏል፣ ለመደራደር ሞክሯል፣ ብዙ ሙከራዎች ተደርገዋል። እኔ ይመጣል መሆንም አለበት ብዬ የማስበው በዚህ በኩል አገራዊ መፍትሄ ያሉን የሃይማኖት መሪዎች፣ የሀገር ሽማግሌዎች እና ያለው የተለያየ መዋቅር በዛም በዚህም እንደ ኢትዮጵያዊ ህብረተሰብ ቁጭ ብለን መነጋገር አለባቸው። በተቻለ መጠን መሪዎች ሰላም ለማምጣት ከተፈለገ፣ ለዚህም ደግሞ በቀጥታ ወደዛ ነገር ሳይገባ ወደዛ የሚያሸጋግሩ የተመቻቹ ሁኔታዎች መፈጠር አለባቸው። ዝም ብሎ ዘሎ ሰላም የሚመጣበት ሁኔታ የለም። እና እንዳልኩት አገራዊ መፍትሄ ነው መፈለግ ያለበት። የውጭ ጣልቃ ገብነት ነገሮችን እያሰፋ የት እንዳደረሰ እናውቃለን። ስለዚህ ጀንዊንሊ በግራም በቀኝም ያሉት ኃይሎች ይሄንን ነገር ለአንድና ለመጨረሻ ጊዜ ለመፍታት በቀናነት የልህ ጉዳይ አይደለም፣ የመበለጥ የመብለጥ ጉዳይ አይደለም። እና የሀገር ጉዳይ ስለሆነ ቁጭ ብለው ህብረተሰቡ ባለን ባህላዊ፣ ሃይማኖታዊ አፈታት ዘዴዎች ነገሮች ሰላማዊ መፍትሄ እንዲገኝ መሞከር አለበት ብዬ አስባለሁ። ይሄ በመንግስትም በኩል ከዚህ በፊት ውሊንግነስ ታይቷል። አሁንም በሀርነት ትግራይ መሪዎች በኩልም እንደዚህ አይነቱ ነገር ታይቶ ይበቃናል እና ብዙ ትምህርት የወሰድን ሰዎች ነን። ለአመታት ኢኮኖሚያችንን ይወድቆል ጦርነት ህይወት ረግፏል። እንዴ መቼ ነው የምንቆመው? መቆም አለብን እንደ ሰው አስበን። ስለዚህ በዛ አይነት መንገድ የሰላሙ ነገር መሞከር አለበት የሚል አስተያየት አለኝ። ዶክተር ፍስሀ በዚህ በኩል እርሶ አሁን ትግራይ ውስጥ ተከስቶ ላለው ቀውስ ፖለቲካዊ መፍትሄ ነው እንጂ ወታደራዊ መፍትሄ ልባት ሊያገኝ አይችልም በሚል በመንግስት በኩልም ሆነ በውጭ መንግስታት እና በተባበሩት መንግስታት ድርጅት በኩል የዚሁ አይነት አተያዮች አሉ። እንደሚገነዘቡት በኢትዮጵያ መንግስት በኩልም ሆነ በይፋም ባይነገር ህወሀት በኩል እንደዚሁ ንግግሮች እንደተጀመሩ እንዲጀመሩ ይሰማል። በጠቅላይ ሚኒስትሩ የተገለጠውም እንደዚሁ በቀጥታ በወንጀል ተፈላጊ ካልሆኑ ሰዎች ጋር እንናገራለን የሚል አመላከት ነው ያለው። ይህን አስመልክቶ አሁን ያለው ሂደት ምን ይመስላል? በምን ሁኔታ ላይ ይገኛል? ትግራይን ቀውስ ለመፍታት ምን ያህል አጋዥ ይሆናል የሚል ሁለተኛስ፣ ሊሳካ ይችላል ብለው ያምናሉ? ወደዛ ሰርቁ ማለት ነው ወይም ድርድሩ፣ ጦርነቱ ጀመረ። ሚስ ኮሜንት ውስጥ አሁን እኔ ጋር እየተወያዩ ያሉት ወንድሞቼ አብይ አህመድ በሰጣቸው አምነ ከሆነ የሚናገሩት በጣም ጦርነቱ የተጀመረው በአብይ አህመድ ነው የተጀመረው። ከጦርነቱ በፊት የተደረጉት እንቅስቃሴዎች ክሊርሊ እኔ በጽሁፍ ልክላቸዋለሁ ከፈለጉ። ጁላይ ላይ አብይ አህመድ ሳዋ ሲሄድ ምን ሊያደርግ ነው የሄደው? የኤርትራ ፕሬዚደንት፣ ኦክቶበር ላይ ወደ ኢትዮጵያ ኤርፎርስ እና የኢትዮጵያ ሚኒስተር ኢንስታሌሽን ሲያደርግ ምን ሊያደርግ ነው የመጣው? የኤርትራ መንግስት ሶስት ሲጀመር ሁለት ቀን ሲቀረው በትግርኛ አሻሻ ገበጣ ከዚ ጉዳይ ወይም ደግሞ ገበጣ ነው በአማርኛ ሲያልቅ ይጫወታል ብሎ መግለጫ ያወጣው፣ ለማን ነው ያወጣው? የተለያዩ የኢትዮጵያ የሚሊተሪ ዩኒት በአፋር በወልዲያ በምዕራብ በኩል ዲፕሎይ ተደርገዋል ኦክቶበር። ስ ስለዚህ ጦርነቱ ማን ጀመረው? ለሶስት አመት ከሆነው እንትን ያደረጉት ያውቃል። እናንተም ነገር ተወያያችሁ ያላችሁ ወንድሞችም ታውቃላችሁ። የትግራይ መንግስት ከጦርነቱ በፊት ዶክተር ደብቀን ለሰባ የዓለም ሀገራት ኢንክሉዲንግ የአፍሪካ ህብረት በእርቅ ኔጎሼትድ የሆነ ሶሉሽን መፈጠ ጦርነት እየመጣ ነው ብሎ ይጽፏል። ይህንን ሳይፈታ የትግራይ ጦርነት ጀመረ የሚባሉ በጣም በጣም በጣም የተሳሳተ ነው። ጦርነት የምጀምረው ፖለቲካ ብሰጦ ወይም ደግሞ ፖለቲካ ሊኩዴሽን ብሎ ኢሳያስ የጀመረውን ጦርነት የፖለቲካ ንድን ለማስፈጸም ነው የተደረገው። ምን ማለት ነው ፖለቲካ ሊኩዴሽን ማለት በኢትዮጵያ ውስጥ የቲፒኤልኤ የሚባለው ወይም ያን የሚባለው ቅሪቶች ማጠብ በቁስም በአስተሳሰብ ማጠብ የሚለውን ለማስፈጠም ሶስት አመት ስላን ያደረጉ ጦርነት ነው እየተወያየን ያለነው። እና ጦርነቱ በትግራይ በኩል የተጀመረ ጦርነት አይደለም። በፌዴራል መንግስት እና በኢሳያስ አፈወርቂ ጠንሳሽነት በትግራይ ህዝብ ላይ የተደረገ ጀኖሳይዳን ወይም ደግሞ የዘር ፊዚክ የተፈጸመበት ጦርነት ነው። በዚህ ብንስማማ ነው የተሻለ የሚሆነው። ሰሜን ዝም ጉዳይ የሰሜን ከኛ ጥፋ የሚያውቀው የለም የሰሜን ምን እንደሰራል እናውቃለን እኛ። ግን ጦርነቱ ከገባ ግን ተመልሶ ሊያጠቃ ከሆነ ግን ያው ምንም የተፈጸመ በብስ የለም። ሰዎች ተያዙ፣ ከዛ ኋላ ተለቀቁ፣ ወደ በቃ የመስጠን ተለቀቁ እና እነ ባጫ ደብደ እንደሚያወሩት እነ ብርሃኑ ጁላ እንደሚያወሩት የተፈጸመ ማንኛውም ግፍ የለም። በጣም የተሳሳተ ነው። አሁንም የምሩከኛ አያያዛችን የዓለም ህግ በሚፈቅደው መሰረት በንቱ ብካሉ ኢትዮጵያውያን ወንድሞቻችን ናቸው ከእናንተ ጋር ጥል የለን ብሎ የትግራይ ሕዝብ እየተንከባከባቸው ነው። እና በሰሜን ሕዝብ ላይ እየደረሰ ማንኛውም ግስ የለም። በፖለቲካ እንደሚወራም ወይም ደግሞ የኢትዮጵያ ሕዝብ ለማነሳሳት የሚደረግን ሳ በመስማት በስለብ እኔ ከእነዚህ ወንድሞች ጋር ደስ ያለኝ ነገር ጎ ግፋ ብለው ይባል ስለነበር ከዛ ውስጥ አሁን ድርድር ያስፈልጋል በማለታቸው በጣም ደስ ይለኛል። ጦርነቱ ከመጀመሩም በፊት በሰላም ነው መፈታት የነበረበት። አሁን በሰላም ነው መሰራት የምችለው። በጦርነት በፍጹም የትም አይደርስም። እኔ እንደ ትግራይ ተወላጅ እኔ ይወክለኛል ምለው መንግስትም፣ እንደ መንግስት ሁሌ ሰላም፣ ሁሌ ነገሮች በሰላም መሰራት አለባቸው። በጦርነት የሚፈታ ነገር የለም። ተዋጋን ተዋጋን ተዋጋን ስንጦር ሆነ ያው መጨረሻ ሰላም ሰላም እያል እየለመን ነው ሁላችን ማለት ነው። እና በዚህ ደረጃ መምጣታቸው በጣም ጥሩ ነው። ሰላማዊ ድርድሩ ምን አይነት ውጤት ሊያመጣ ይችላል የሚል አስተሳሰብ አለ። እስካሁንስ ያለውን ሂደት እንዴት ያዩታል? ልመጣ ነው ወደሱ። ሰላም ድርድሩ የእውነት ከሆነ አገሪቷ አሁን ካለችበት ምስቅልቅል ወጥታ የተሻለ ሁኔታ ውስጥ እንድትገ የምንፈልግ ከሆነ የፌዴራል መንግስቱንም ወይም የአብይ አህመድ መንግስትን ግፊት ማድረግ ያስፈልጋል። በእኛ በኩል የተለያዩ መሪዎችም ገልጸውታል፣ የሰላም ድርድር እንደሚያስፈልግ፣ ፖለቲካው መፍትሄ እንደሚያስፈልግ አሁን እየተገለጸ ይገኛል። ማርች ጀምሮ ነው የትግራይ መንግስት ሰላማዊ መፍትሄ ብሎ ባለ ስምንት ነጥብ የሰላም ጥሪ ያቀረበው። ያኔ እየሰማሁ አልነበረም እንጂ ስለዚህ አሁንም የሰላም ጥሪ አቅርቧል። ፌዴራል መንግስቱ ለሚመለከታቸው አካላት ለምናስበው ፕሮግሬስ ወይም ደግሞ እድገት ቀውሱን በመፍታት ዙሪያ በጣም ትልቅ ማነቆ ሊሆን የሚችል ፍሪ ኮንዲሽን ነው ይሄ። በወንጀል ማይፈለጉ በወንጀል የሚፈለጉ ብለ እንትንቃል ነገሩ ይፈርሳል ማለት ነው። መጀመሪያ ድርድሩን እንዲሳካት ከሆነ አንደኛው በትግራይ የትግራይ ተወላጆች ላይ እየደረስ ያለው በሁሉም የኢትዮጵያ አካባቢ ጥቃቱ መቆም መቻል አለበት። የትግራይ ተወላጆችን ባንክ እየለዩ ፍሪዝ ማድረግ መቆም መቻል አለበት። ሶስተኛ፣ የመብራት የቴሌኮም አገልግሎት ወደ ትግራይ መለቀት መቻል አለበት። ሶስተኛው፣ ወደ ትግራይ የሚገባ እርዳታ ያለ ከልካይ መፈቀድ መቻል አለበት። እና የጥላቻ ንግግር በተለይ በጠቅላይ ሚኒስትሩ ደረጃ የሚነገረው የጥላቻ ንግግር መቆም መቻል አለበት። እነዛም የምናደርገውን የሰላም ጉዞ ሊያፋጥኑት ይችላሉ፣ ቴንሽኑም ሊቀንሱት ይችላሉ የሚል እምነት ያለ አቶ ዶክተር ፍስሀ ሀይለ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ አቶ አዳሞ ተፈራ የቀድሞ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ አቶ አያሌው ሁንዴሳ የቀድሞ የኒው ሳውዝ ዌልስ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት ስለ ቃለ ምልልሱ እናመሰግናለን። እኔም ለተሰጠኝ እድል አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ። አቶ ካሳው በጣም እናመሰግናለን። አቶ ካሳውን እና ተሳታፊዎችን ሁሉ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።